ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር አህመድ ሐሰን ኢትዮጵያ ጥናትና ምርምር ተቋም ዳይሬክተር የኢትዮጵያን እስልምና ሃይማኖት አስመልክቶ የምርምር ስራ ካደረጉት ኢትዮጵያውያን አንዱር ሶኖት በቅድሚያ የእስልምና ሃይማኖት እንዴትና መቼ ወደ ኢትዮጵያ ዘለቀ ከሚለው ለምን አንነሳም? ሰሜኑ የሀገራችን ክፍል አካባቢ ነው። ይህ ሁኔታ የጀመረው እሱም ዘመን ብለንም ማጠቃለል እንችላለን። አገባቡ በዓለም ዙሪያ እስልምና የተጀመረው ያው በመካከለኛው ምስራቅ ስለሆነ ከዛ ነው የመጣው ብሎ ማስቀመጥ ይቻላል። ነገር ግን እስልምና ከተገኘበት ሀገር ቀጥ እስልምና ኢትዮጵያ ውስጥ ነው የመጣው አመጣጡም ከስደተኞቹ ጋር ነብዩ መሐመድን ካስቸገሩት የቁረይሽ ጎሳዎች ያመለጡት ስደተኞች ያመጡት ሀሳብ ነው፣ እና ያን ጊዜ ጀመረ ማለቱ ይቻላል። የመስፋፈቱ ሁኔታ ግን ከነሱ ጋር እንኳን ብዙም አያያዝም። እንግዲህ አመጣጡ እኛ ጋር ከሌላ ሀገር በኋላ እስልምና ሲስፋፈጥበት ከነበረው አካሄድ ይለያል። የሚለየው በምንድን ነው? በአካባቢዎቻችን ለምሳሌ በዚህ በአባይ ሸለቆ፣ በግብጽ በሰሜኑ አፍሪካ፣ እንደዚሁም በተለያዩ የእስያ አካባቢዎች አረቦቹ እስልምናን ያስፋፉት ያን ጊዜ በሀይል ነው። የሀይል ጉዳይ የገባበት ነው። ስለዚህ እነዚህን አካባቢዎች እስላማዊ ብቻ ሳይሆን አረባዊም አድርጓቸዋል ማለት ይቻላል። የእኛ ጉዳይ ከዚህ ጋር አይገናኝም። እኛ ጋር እስልምና የገቡ በሰላማዊ መንገድ ነው መጀመሪያውኑ። ልዩነታችን እዚህ ላይ ነው። እነዚህ የሃይማኖት መሪዎች የሃይማኖት አስተማሪዎች በህዝቡ ውስጥ በዚህ መልክ በመቀጠላቸው በተለይም በዚህኛው በደንብ አረሰላጤና በህንዱ ውቅያኖስ ዳርቻ ያለውን ነው የምናየው። አመጣጡ መጀመሪያውኑ ሰላማዊ ነበር ለማለት ፈልጌ ነው። የሚስፋፋውን በሰላማዊ መንገድ ነው ህዝቡ ውስጥ ገብቶ በማስተማራቸው በሰላማዊ መንገድ በመግባባታቸው ኢትዮጵያ ውስጥ እስልምና እየተስፋፋ ሄዶ በሀይልና በዱላ አልነበረም። ልዩነቱ ይሄ ነው ለማለት ፈልጌ ከታሪካዊነቱ ላይ አሁን በሀይል እንዳልተስፋፋ አንስተዋል፣ ግን እንደሚታወቀው በእግራኝ አህመድ ዘመን እንደዚሁ የሀይል መስፋፋቶች ነበሩ። የእስልምና ሃይማኖት ያ ከታሪክ አኳያ እንዴት ይታያል በኢትዮጵያ ውስጥ? እሱ እንግዲህ የኋላ ጉዳይ ነው፣ እመጣበታለሁ ግን ትክክለኛው አሁን ቅድም ያስቀመጥነው ዱላና ሀይል አልነበርም። በነገራችን ላይ ግን የአህመድ ግራኝ እየተባለ የሚጠራውን ጊዜ ስናይ ይሄ ጉዳይ በትክክል እየተጠና ነው ያለው፣ በእኛ አካባቢ እየተጠና ነው ያለው። በሀገራችን ሁልጊዜ የተጻፈው ነገር ሁሉ እውነት እንዳልሆነ ሊረጋገጥ ይገባል። ነገር ግን ጦርነቱ አልነበረም ማለት አይቻልም። በጦርነቱ ምክንያት ብዙ ውዥንብሮች አልተነሱም ማለት አይቻልም። የተነሱትም ውዥንብሮችና ውዝቦች ጦርነቱን የሃይማኖት ጦርነት የማስመሰል ከአባይ የማልበት ነው እንጂ የጦርነቱ ይዘት የአህመድ ግራኝ እንዲሆን ሃይማኖታዊ አልነበረም፣ ፖለቲካዊ እና ኢኮኖሚያዊ ነው የነበረው የሚሉ መረጃዎች በብዛት አሉ። ይሄን ከሚደግፉት ሀሳቦች አንዱ ከአህመድ ግራኝ በኩል የተሰለፉት ወገኖች ክርስቲያኖችም ነበሩባቸው ሌለኛው የክርስቲያኑ ወገንም በኩል የሆኑ ሙስሊሞችን የገቡበት ሁኔታዎች የሚያሳዩ መረጃዎች ስላሉ የኃይል ሚዛን እና የፖለቲካው ፍላጎት የኢኮኖሚው ሚዛን አለመጣጣም ላይ የነበረ እና የዛ አይነቱን ጉዳይ ለማሳካት ሃይማኖት እንደ መሳሪያ የዋለበት ጉዳይ ነው እንጂ ምንጩ አንዱ የሃይማኖት ተከታይ አንዱን ስለጠላ እንዳልሆነ የሚያረጋግጡ በቂ መረጃዎች አሉ። እንዳነሱት እስልምና ኢትዮጵያ ውስጥ በሰላማዊ በሆነ መንገድ ነው የተስፋፋው። እዛ በሰላማዊ መንገድ ለመስፋፋቱ እና በሌላውም በተቀረው ህብረተሰብ ዘንድ ተቀባይነት እያገኘ ዋነኛ ሃይማኖት እስከ መሆን ድረስ ኢትዮጵያ ውስጥ ካሉት ከክርስትና ሃይማኖት ጎን ለጎን የበቃባቸው ዋነኛ ምክንያቶች ምንድን ናቸው? ይላሉ ህብረተሰቡ እስልምናን ተቀብሎ ያንን በሃይማኖት ደረጃ ኢትዮጵያ ውስጥ እንዲስፋፋ ዋናው ምክንያት የኢትዮጵያውያን ባህልና የኢትዮጵያውያን ኩሩ የሆነ የመግባባትና የአብሮ መኖር ባህሪ አንዱ መገለጫ ሲሆን እኔ እዚህ ላይ ላሰምርበት የሚፈልገው በኢትዮጵያ ውስጥ መጀመሪያ ክርስትና ሃይማኖት ኦርቶዶክስ ሃይማኖት ነው የተስፋፋው። በአራተኛ ክፍለ ዘመን ነው የጀመረው የዚህ ሃይማኖትን እዚህ አካባቢ መኖር እንዳውም በተዘዋዋሪ ለእስልምናውም ሃይማኖት መኖሩን ምክንያት ሆኗል ማለት ይችላለሁ። ለምንድን ነው እንደዚህ የምለው? ክርስትና ሃይማኖት በተስፋፋበት ኢትዮጵያ አካባቢ አይደለም የተስፋፋው፣ ሽሚያ የተካሄደበት ሁኔታ አልነበረም። እንዳውም የነበረው የክርስትናን ሃይማኖት ባልተቀበለው አካባቢ ላይ ነው እስልምና የተስፋፋው። እና ሁለቱ ሃይማኖቶች ይዘቱ ሰላማዊ ነው። የክርስትናውም የኦርቶዶክሱም ሃይማኖት ይዘት እጅግ ሰላማዊ ነው። እንደዚሁ ደግሞ የእስልምናውም ሃይማኖት አ በሀገራችን ውስጥ እጅግ ሰላማዊ ነው። ይህንን ሰላማዊ አካሄድ የተቀበለችው ሰላማዊት አገር እነዚህም ሁለቱን ሃይማኖቶች ይዛ ለዓለም ትልቅ ቅርሶችን በመተው በጽሁፍም፣ በተለይ በሁለቱም ሃይማኖት በእስልምናም፣ በክርስትናም ብንወስ በክርስትና አካባቢ በስዕሉም እነዚህ ትልልቅ ገዳማቶች ውስጥ እንደ ላሊበላ እንደ አክሱም ያሉት ይህ ሁሉ ሲሆን ታሪክን በመተው ቅርስን በመተው ትውልድን ተሻጋሪ የሆኑ የሃይማኖት ትምህርቶችን በማስተማር የቅብብሎች ስራ በመስራት ሃይማኖታዊ መከባበር በኢትዮጵያ ምድር ውስጥ በኦርቶዶክስ ሃይማኖት እጅ አለ። እንደዚሁ ሃይማኖታዊ መከባበር በኢትዮጵያን ሙስሊሞች እጅ አለ። ይህ ጉዳይ የመጣው የሀገሪቷም ባህል እጅግ በጣም ቅድም እንዳልከው ህዝብንና ወገንን ጎን ለጎን አስቀምጦ የወገንን ልዩ የእምነት ፍላጎት በጋራ የማስተያት ሁኔታ ነው የሚታይ ኢትዮጵያ ውስጥ እንደሚያውቁት ከሌሎች የዓለም ሃይማኖቶች ውስጥ ጎን ለጎን እስልምናና ክርስትና ለክፍለ ዘመናት ከሰባተኛው ክፍለ ዘመን ወዲህ አብረው እስካሁን ሀያ አንደኛው ክፍለ ዘመን ድረስ ዘልቀዋል። እስካሁንም ድረስ በመከባበርና በመተሳሰብ አብሮ የሚኖር ሁለት ታላላቅ ሃይማኖቶች ናቸው ያሉት። ለዚህ አይነቱ ተከባብሮ ተቻችሎ የመኖሩ ሁኔታ ዋነኛው ምክንያቶች ምን ናቸው? በተለይ እስከ ሪፐብሊክ መስረታ ሰላሳው ድረስ እስከ 1966 የኦርቶዶክስ ሃይማኖት የስቴት ሃይማኖትም ጭምር ነበር የመንግስትም ሃይማኖት ጭምር ነበር። በዛ ባለበት ሁኔታ የዚ አይነቱ መቻቻል እንዴት መጣ ምክንያቱም ሃይማኖቱ በተወሰነ መልኩ እኩልነት አልነበረም በመንግስት አይን ጭቆናዎች ነበሩ እነዛ ባሉበት ሁኔታ በህብረተሰብ ውስጥ ግን የዛ አይነቱ መቻቻል እና ሰላማዊ አብሮ የመኖሩ ሁኔታ አሁንም ድረስ እንዴት ነው ሊዘልቅ የቻለው ይላሉ የሁሉ ነገር ተሸካሚ ትልቁ አብራት ህዝብ ነው እና ህዝቦች ደግሞ ምንጊዜም ቢሆን ከወደ ሰፊ ናቸው ብለን ነው ማስመሪያ አለብን ስለዚህ በዚህ ሀገር ላይ የተለያዩ ጨቋኝ ስርዓቶች እንደተፈራረቁ ብዙም ጊዜ አንፈጅበትም። ይሄንን ጉዳይ ያመጣው እና ይሄንን ችግር ሊያመጡ የሚችሉት የነበሩት የገዢው ስርዓት በየጊዜው መፈራረቅ እና ኢትዮጵያን በልማት እና በስልጣኔ ከማሳደግ ይልቅ ወደ አልተፈለጉ ጦርነቶች የተሄደባቸው ታሪኮች አሉ። በዛም ሂደት ውስጥ ብናይ የችግሩ ምንጭ የክርስትና ሃይማኖት አልነበረም። የችግሩ ምንጭ የክርስትና ሃይማኖት መሪዎች ጉዳይ አልነበረም። የችግሩ ምንጭ የገዢ መደቦች ነበሩ። እነዚህ የገዢ መደቦች ደግሞ ሃይማኖትን እንደ መሳሪያ መጠቀም የሄዱባቸው መንገዶች ናቸው እንጂ ከሃይማኖቱ የተነሳ በሙስሊሙ ላይ ጭቆና አልነበረም። ክርስትና ሃይማኖት እዚህ አካባቢ ስላለ እስላሙ ተጨቆነ የሚያስገድ የሚል አካሄድ አይኖርም። ግን ይህም ቢሆን ምንጊዜም ቢሆን መስጊዶች እና ቤተ ክርስቲያኖች አብረው ተገንብተው አጥር የለያቸው ሁኔታዎች ታያቸዋለ። ህዝብ አብሮ በየትኛው መንገድ መከራውንም ደስታውን አብሮ ሲካፈል ታያለ። ግን እኛ ብናሰምርበት የምንገባው ነገር ምንድን ነው? ጨቋኙ መደብ ሲፈርስ፣ ወታደራዊ ስርዓቱም ሲመጣ የነበሩት በሃይማኖት ላይ ያሉ ጫናዎች ይታዩ ነበረ። ምንም ጥያቄና መልስ አያስፈልገውም። ነገር ግን ይህ ሁኔታ ለምን ተከሰተ? የምን ነገር ብታሰምርበት በሃይማኖትና በፖለቲካ በመንግስትና በሃይማኖት ተቋማት ተከል የነበሩ መዘበራረቆች የነበሩ አንድም ውህደት አንድም ምጠላ፣ ለምሳሌ እስከ ስልሳ ስድስቱ የኢትዮጵያ ድረስ ልክ ነው። የክርስትና ሃይማኖት ኦርቶዶክስ ቤተ ክርስቲያን መንግስት ይጠቀምባት ነበር። ነገር ግን ይህን ጉዳይ የክርስትና ሃይማኖት መሪዎቻችን አብረውበት የሰሩት ጉዳይ ነው ወይስ የዛ ስርአት ጫና ነበረባቸው የሚለውን መገንዘብ ነው። ግን ከዛ ወዲህ አሁን በሰማኒያ ሶስት ዓመት ህብረት በፈረንጂ ዘጠና በኢትዮጵያ ውስጥ ያለው ስርአት ህገ መንግስቱ ያስቀመጠው ነጥብ አለ መንግስት በሃይማኖት ጉዳይ ውስጥ እንደማይገባ ሃይማኖትን በመንግስት ጉዳይ ውስጥ እንደማትገባ ስለተደረገ ምንጊዜም ቢሆን የሃይማኖት ነጻነት የፖለቲካ ነጻነት የፖለቲካ ስራ የሃይማኖት ስራ በየፈርጁ እየታየ ስለሆነ ሁሉም አቅጣጫዎች ያ ያለፈው ነገር በዚህ መልኩ ቢቃኝ ኖሮ ያ ሁሉ ታሪካዊ ስህተት አይፈጸምም ነበር ብሎ መገመት ይቻላል። ነገር ግን እንደ ጥቅሉ ምንድን ነው የምንለው፣ ኢትዮጵያ ውስጥ ሃይማኖት እንደ አጀንዳ ተነስቶ ህዝቡ ጊዜ ያባክንበትና በሃይማኖት ምክንያት ባላበት ማንኛውም የታሪክ መረጃ ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ያለው ታሪክ መረጃ ከኢትዮጵያኖች ታሪክ መረጃ የሚያረጋግጠው ምንድን ነው በጣልቃ ገብነት ሃይማኖትን እንደ መሳሪያ በመጠቀም የተሄደባቸው ጉዳዮች ሃይማኖቶች በጥርጣሬ እንዲታዩ፣ ሃይማኖቶች ወዳልተፈለገ ትርጉም እንዲሄዱ የተደረገ ጉዳይ ነው እንጂ የሃይማኖት መሪዎች እርስ በርሳቸው አንዱ ሃይማኖት ልክ አይደለም፣ አንዱ ሃይማኖት ጥሩ ነው፣ አንዱ ሃይማኖት መጥፎ ነው ብሎ የሄዱበት ምንም አይነት ጉዳይ የለም። ከየትኛው የኢትዮጵያ ኦርቶዶክስ ሃይማኖት ከፍተኛ የሃይማኖት አባቶች ከማንኛውም እስልምና ሃይማኖት तब तब बात ये था चिकित्सक የለም። በመሪዎች ደረጃ ኢትዮጵያ ፖለቲካ ውስጥ እስልምናና ክርስትና እንደዚሁ በተለይ አንዱ ከሚታወስበት የልጅ እያሱ ዘመነ መንግስትን ወደ ኋላ ዘወር ብለን ብንመለከት ልጅ እያሱ እንደሚያውቁት ከወሎ ነጋሲያን ዝርያ የመጡ ናቸው። ከእስልምና ሃይማኖት ወደ ክርስትና ሃይማኖት ተቀይረዋል። ዓፄ ሚኒልክ ከሞቱ በኋላ እሳቸው ጋውራሽ በነበሩበት ወቅት ወይም በዘውድን ባይጭኑ ንጉሰ ነገስት በተብሎ በነበረበት ወቅት የእስልምናውንም ሆነ የክርስትናውን ሁለቱም ወይም ህዝቦቼ ስለሆኑ የሁለቱን መሪ ስለሆንኩ በሚል ሁለቱን ሃይማኖቶች አንድ ላይ አድርገው እስልምና ሃይማኖት ተከታዮችም በኢትዮጵያ ውስጥ እኩል እንዲታዩ ለማድረግ ከፍተኛ ጥረት ያደረጉ ናቸው። በዛም ሰልመዋል ተብለው መንግስታቸውን ስልጣናቸውን እስከ መጣት በቅተዋል። ህይወታቸውንም አተውበታል። እንደዚሁ ከዛሬም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ግዝቱን አለነሳችም። ያው ሰልመዋል ተብለው ነው ያሉት በሲኖዶስ በኩል። ይህንንስ ታሪክ የልጅ ኢያሱስ የሁለቱን ሃይማኖቶች በኩል ደረጃ በኢትዮጵያ ውስጥ እንዲታዩ ለማድረግ ያደረጉት ጥረት በኢትዮጵያውያን እስላሞች ዘንድ በምን መልኩ ነው በታሪክ የሚታወሰው? በታሪክ የሚታወሰው፣ የታሪክ ጸሐፊዎች ራሳቸው ያጻጻፍ ስልቱ ይለያያል እና መጀመሪያውኑ ታሪክን ለመጽሐፍና እውነትም ፍለጋ ለመሄድ ንጹህ አእምሮ ይዞ መሰለፍ ያስፈልጋል። በንጹህ አእምሮ የተጻፈ ታሪክ ደግሞ ፍርዱ አይከብድም። የምታነሳቸው ነጥቦች በልጅ እያሱ ጊዜ ተከስቷል። ይሄ ሁሉ ነገር ሆኗል። እዛም ላይ አሁን ከምትናገራቸው ነጥቦች ልጅ እያሱ ሰልመዋል ተብሎ ተኮንነዋል። ስለሰለሙ ለኢትዮጵያ አመራር አይገባም የሚል አካሄድ ሄደውበታል። ይሄንን ያለው ማን ነው ነው አሁንም ጥያቄው የኢትዮጵያ ኦርቶዶክስ ቤተክርስቲያን አለመሆኑ ወይም ደግሞ በወቅቱ የነበሩት ጳጳስም አለመሆናቸው የሸዋ ገዢ መደቦች እንደነበሩ ያም ዋና ምክንያቱ ለሃይማኖት ታጋይ መኳንንቱ ሳይሆን ቤተክርስቲያን ናት። የቤተ ክርስቲያኑ ኃላፊ በወቅቱ ግን እጨጌው የሸዋ ሰው ስለነበሩ የሆነውን ነገር አድርገዋል። ልጅ እያሱን በወሎ አካባቢ ናቸው ስለሚባሉ ማለት ነው። ግን እኔ እንደሚመስለኝ ልጅ እያሱ ወሎ ሚሆን ሸዋ ከኃይለ ስላሴ ጋራ ቤተሰብ ናቸው። ስለዚህ ይሄ የቤተሰብ ፖለቲካ ነው። እንኳን የሃይማኖት ቀርቶ የስልጣን ጉዳይ ነው። ከዚህ ባሻገር ግን እኔ እጅግ በጣም ከሚገርመኝ ጉዳይ የሸዋ መኳንንትና ጨጌው የሸዋው ልጅ እያሱ ሰልመዋል ብለው ለወቅቱ ለአቡኑ ለአቡነ ማቴዎስ ሲናገሩ አቡነ ማቴዎስ መረጃ የለኝም ነው ያሉ። በቂ መረጃ እና በቂ ሰነድ ይምጣልኝ፣ በቂ እይታ ይምጣልኝ የሚል ሃይማኖታዊ ፍርድ የሄዱበት ታሪክ ስላለ ሃይማኖትን በእውነቱ እዚህ አውድማ ላይ ማምጣቱ የሚከብድ ነው። በሸዋ መኳንንትና በወሎ መካከል የነበረው የስልጣን ፍቅጫ ጉዳይ ነው ልጅ እያሱ ለዛ የኮን ነው ኮናኙም ክፍል ስልጣን ለመያዝ ነው። እንግዲህ አንድ ነገር አለ። ትክክል ነው ልጅ እያሱ ከነበረው የዘውዳዊ ባህል ራሳቸውን ነጠል አድርገው ይሄንን ጉዳይ ህዝቡን በእይታቸው በሃይማኖቱም በኢኮኖሚውም በፖለቲካውም እኩል ይታዩ የሚል ነገር አንግቦ ተነስተው፣ ያ ነገር አልተዋጠላቸውም። ለሌሎቹ ለስልጣን መነሻም ለስልጣን መውደቂያ ምክንያቱ ይኸው ነው የነበረው። እንግዲህ እንደ ጥቅሉ ከልጅ እያሱ ምን እንማራለን ሲባል ይዋ ሊደር እንጂ የልጅ እያሱና ከዛም በኋላ አንዳንድ ጥያቄዎች አሁን ያለንበትን ሪያሊቲ አንጸባርቃሉ። እንዴት ነው የሚያንጸባርቁት? ዞሮ ዞሮ የሃይማኖት እኩልነት፣ የህዝብ እኩልነት፣ የጭቆና መጥፋት ዋና የህዝብ ፍላጎት መሆኑን አሁን ባለንበት ሁኔታ ሆነን እናያለን። ተወደደን ተጠላን፣ የዛሬቱ ኢትዮጵያ የብዙ ህዝቦች እና ብዙ ሃይማኖቶች ማዕከል ናት። በሃይማኖቱም፣ በኢኮኖሚውም፣ በፖለቲካውም እኩል ይታዩ የሚል ነገር አንግቦ ተነስተዋል። ያ ነገር አልተዋጠላቸውም። ለሌሎቹ ለስልጣን መነሻም የስልጣን መውደቂያ ምክንያቱ ይኸው ነው የነበረው። እንግዲህ እንደ ጥቅሉ ከልጅ እያሱ ምን እንማራለን ሲባል ይዋሊደር እንጂ የልጅ እያሱና ከዛም በኋላ አንዳንድ ጥያቄዎች አሁን ያለንበት ሪያሊቲ ያንጸባርቃሉ። እንዴት ነው የሚያንጸባርቁት? ዞሮ ዞሮ የሃይማኖት እኩልነት፣ የህዝብ እኩልነት፣ የጭቆና መጥፋት ዋና የህዝብ ፍላጎት መሆኑን አሁን ባለንበት ሁኔታውን እናያለን። ተወደደን ተጠላን የዛሬቱ ኢትዮጵያ የብዙ ህዝቦችና ብዙ ሃይማኖቶች ማዕከል ናት። የብዙ ባህሎች ቅምር ውጤት ናት። ይሄንን የሚቀማት ኃይልም አይኖርም። የኢትዮጵያን ክርስትናና እስልምና በአብሮነት መጓዙን ጉዳይ የሚገድብም ኃይልም አይኖርም። ነገር ግን ከታሪክ መማሩ ጥሩ ነው የሚለውን ነው የምንይዘው። ሌላው በመካከለኛው ምስራቅ አካባቢ ያሉ የእስልምና ሃይማኖት ተከታዮች፣ እንደዚሁም በሰሜን አፍሪካ አካባቢ ያሉት እስልምና ሃይማኖት ተከታዮችና ኢትዮጵያ ውስጥ ያለው የእስልምና እምነት ተከታዮች ዘንድ ያሉ ልዩነትና አንድነቶች የጎሉ አሉ። ኢትዮጵያን ለየት የሚያደርገው አለ። በተለይ ከሰሜን አፍሪካና ከመካከለኛው ምስራቅ ካሉ የእስልምና ሃይማኖት ተከታዮች ዘንድ እስልምናን የተቀበለው አካባቢ ሃይማኖትን የተቀበለው አካባቢና ህዝብ ያንን አካባቢ ይመስላል። ህዝቡም ያንን አካባቢ ነው የሚመስለው። ኢትዮጵያውያን አገራቸውን ነው የሚመስሉት። አገራችን ኢትዮጵያም ደግሞ ህዝቦቻችንን ነው የምትመስለው። በዚህ አካሄድ ላይ ኢትዮጵያውያን አብዛኞቹ ደጻፉት ሳይሆን እውነታው እንደሚያረጋግጠው ግን የኢትዮጵያ ሙስሊም እስልምና ሃይማኖትን ተቀበለ እንጂ አረባዊ አልሆነ። ስለዚህ በምትላቸው አካባቢዎች ሱዳንን ውሰድ፣ አጠቃላይ ይህንን ያባሻ የግብፅን ውሰድ ሰሜን አፍሪካ ሶስቱንም ሊቢያ፣ አልጄሪያ ሁሉ ንውሰድ ህዝቡ በፊት አረብ አልነበረም። ህዝቡ በርበር ነው። ህዝቡ የተለያዩ ተዋሬጎች ናቸው። ነገር ግን አረባዊን እስላማዊ ሆነዋል። አረባዊ የሆነው በዱላው ነው። ይሄ የዱላ አቀባበል እና የዱላ ቅየራ ኢትዮጵያ ውስጥ አልተተገበረም ያልኩት ጉዳይ ለዚህ ነው። ኢትዮጵያዊ ሙስሊም የተለያየ ህዝብ ውስጥ የሚኖር ነው። በአማራው አካባቢ አማራ ሙስሊም አለ። በኦሮሞ አካባቢ ኦሮሞ ሙስሊም አለ። በትግራይ አካባቢ የትግሬው ሙስሊም አለ። እንዲህ እያል ስንሄድ የእስልምና ሃይማኖት መአት ወሰኖችን አልፎ ህዝብን ያዋሃደ ሃይማኖት ነው። የኦርቶዶክስ ሃይማኖትም እንደዛው ነው። መአት ወሰኖችን አልፎ ህዝብን ያዋሃዱ ሃይማኖቶች ናቸው። ስለዚህ በህዝብ ላይ የተገነቡ ሃይማኖቶች ህዝብን አዋህደው፣ አሳምነው፣ ለፈጣሪ ፍራቻ ያስተማሩ ሃይማኖቶች እየጠነከሩና የህዝብ ድጋፍም ህዝቡን በነሱ ሃይማኖት እየበረታ ሃይማኖቶች ለህዝብ ህዝቦች ላይ ሃይማኖቶች የተሳሰቡበት ኢትዮጵያ በዚህ አይነት የሚወዳደራት በዓለም ላይ እገሌ ሌሎ ብለን የምናነሰው ሀገር የለም። ስለሆነም ነው ኢትዮጵያ ምን ጊዜ እንዲሆን እንደ ድንቅ የሃይማኖትና የረዥም ታሪክ ሰላማዊ ግንኙነቶች፣ በተለይ የተለያዩ ባህሎች ሰላማዊ ግንኙነቶች፣ የተለያዩ ሀይማኖቶች ሰላማዊ ግንኙነቶች እንግዲህ እስልምና እና ክርስትና በጣም ጎልቶ ይታያሉ ኢትዮጵያ ውስጥ። ሌሎችም ሃይማኖቶች ባህላዊ ሃይማኖቶች እነዚህ ትራዲሽናል ሪሊጅን የሚባለው ትራዲሽናል ብሎ ነገር የለም፣ ግን ለነገሩ ሎካል ኢንዲጂነስ ብለን ብንወስደው ይሻላል። ሀገራዊ ሃይማኖቶች አሉና የዚህ ሁሉ ቅምር የዚህ ሁሉ አብሮ አንድ ቋንቋ መናገር ቋንቋቸው ኢትዮጵያ ማለት ነው። ሌላ ነገር የለም። ሃይማኖታቸው ግን ብዙ ነው። ይሄን ሁሉ ያመጣው በሰላም የሚኖርና ሰላምን የሚወድ ሕዝብ በመሆኑና ሁልጊዜም ወደ ፖለቲካውን መስመር ብትሄድ ማንንም ሀገር ያልወረረ ሁልጊዜ ሲወረር የኖረ ሲወረር በጋራ ጠላቱን የተከላከለ ህዝብ ነው። እንዲህ አይነቱ ጉዳይ ኢትዮጵያ ልዩ ብቻ ሳይሆን የነጻነት ባለቤት መቼውንም ያልተገዛች ሀገር፣ መቼውንም ያልተደፈረች ሀገር። ነገር ግን በዚህ መልኩ ብዙ ነገር አታይም በዓለም ላይ አንድ ጥሩ ነገር ግን ምንድን ነው ከእነዚህ ሀገሮች ሁሉ ሃይማኖታችን የሚለየው ሰላማዊ ህዝብ ለሰላም ሲል ሰላማዊ ህዝብ ደግሞ ለሃይማኖቱ ስል ሃይማኖትን ደግሞ በሀገራችን ውስጥ ምንም አይነት የችግር ምንጭ እንዳልሆኑ እና እንደ ሌላ ሀገር አጥር በአጥር የሚራኮቱበት ፍልስጤምና ፍልስጤም ሌላና ሌላ የሚሆን አይነት ነገር አይደለም የሚለውን ነገር ለማጥመር ፈልጌ ነው። ይሄ ጉዳይ እንደኔ እንደኔ እጅግ ብዙ ሚስጥሮች የተከማችበት ስለሆነ የኢትዮጵያውያን ሚስጥር የኢትዮጵያውያን ስለሆነ በዚህ ላይ እንኳን ብዙ ዲቴል ውስጥ አልገባም ማለት ነው። ከጥያቄውም ጋር ብዙ አብሮ ስለማሄድ በተለይ አሁን ባለንበት ወቅት በሌላው ዓለም አካባቢ መካከለኛው ምስራቅም ሆነ አሁን ጭራሹንም በአለም አቀፍ ደረጃ በተለይም በምዕራቡ ዓለም እንደዚሁ ስጋቶች እየተፈጠሩና የተለያዩ የሽብር ድርጊቶችም እየተካሄዱ ነው። ሃይማኖታዊ ማንነት ከፖለቲካ ማንነት ጋር ተዛንቆ እየሄደ ነው። በእርግጥ በርካታ የእስልምና እምነት ተከታዮች እስልምናን አይወክልም ብለው ሁልጊዜ የሚያወግዛሉ ችግሮች በተፈጠሩ ቁጥር ይሄ በምስራቅ አፍሪካ አካባቢ በተለይም ኢትዮጵያ ውስጥ የሃይማኖትን ማንነት ከፖለቲካዊ ማንነት ጋር የማዛነቁ ሁኔታ በምን መልክ ይታያል? እርግጥ ሶማሊያ ውስጥ አልሸባብ ያንን እንቅስቃሴ እያደረገ ነው። ኢትዮጵያ ውስጥ የዚህ አይነት ሁኔታዎች አልተከሰቱም። ያ ለወደፊቱ አስጊ ነው ወይስ ኢትዮጵያ ውስጥ የተረጋጋ ነው ብሎ ማለት ይቻላል? እኔ አንድ ነገር በድፍረትም መናገር የምፈልገው ነገር ይኖራል። እዚህ ላይ ዋናው ነገሩ ሃይማኖት ከተባለ መጀመሪያኑ እምነት ማለት ነው። ሃይማኖት ከእምነት ጋር የሚሄድ ነው። ፖለቲካ ግን ከማገናዘብ ይሄ ሪዝን የምንለው የፍልስፍና ነገርም ውስጥ የሚገባ ጉዳይ ስለሆነ በዚህ ጉዳይ ላይ የሃይማኖቱን ክርክር፣ የሃይማኖቱን ልዩነት፣ የሃይማኖትን ጥያቄዎች ቴዎሎጂያንስ አሉ፣ እነዚህ መንፈሳውያን ምሁራን አሉ። የነሱ ስራ ነው ይሄ፣ የማንም ሊሆን አይችልም። ይሄን ለነሱ ትተን ግን ይሄንን መንፈሳዊ ስራ ወደ ፖለቲካ መድረክ የማምጣቱ አዝማሚያ በዓለም ዙሪያ ይታያል። በተለይ ደግሞ በመካከለኛ ምስራቅ ያልከው ይሄ ሪፎርሚስቶቹ አሉ። ለምሳሌ ውሃቢ የምትለው አለ፣ ሌሎች የምትላቸው አሉ። እነዚህ ጉዳዮች በኢትዮጵያ ውስጥ እንዴት ነው የሚታዩ? ሲባል የኢትዮጵያ እስልምና ሃይማኖት አሁንም ቢሆን በእነዚሁ በትልልቅ ምሁራን እይታ ብዙ ምሁራን በዚህ የእስልምና ሃይማኖት ምሁራን የኖሩበት እና ያለፉበት ጽሁፎች አሉ። እነዚህ ጽሁፎች ስታይ አክራሪነት፣ አጥባቂነት ነገር ሁሉ በእነዚህ ምሁራን እጅ አይታይም። በጣም ውብ በሆኑ አማርኛ የሚገልጹ የዛሬ ሃያዎቹ አስሮቹ ዓመታት በኢትዮጵያ ውስጥ ክርስቲያኑም ሙስሊሙም ማጥበቅ ማላላት ብሎ ነገር የለም ቀጥ ብሎ ማለት ነው ብሎ ነው የሚነግሩ ቀጥ ያለ ክርስቲያን ኢትዮጵያ ውስጥ ይኖራል፣ ቀጥል ያለ ሙስሊም ኢትዮጵያ ውስጥ ይኖራል። ትርጉሞቹ ፍላጎቶቹ ከውጭ የሚጫኑብህ ከውጭ የኢትዮጵያ ጠላቶችን እጅ ጭምር ነው ብሎ መገመት ይቻላል። ኢትዮጵያ ስጋት ይኖራታል። አሳሪጉባ ነገር ግን ኢትዮጵያ ስጋቶቿን ለመቋቋም የራሷ የሆነ ኢትዮጵያ መልስ ነበራት፣ አሁንም አላት። አሁንም በበለጠ ደግሞ የምትዘጋጅባት መልሶች ይኖሯታል። አንዱ ትልቁ የመልስ ዱላ የሚሆነው የኢትዮጵያ ክሩ ባህል ነው። ኢትዮጵያውያን አንድ ናቸው እና አንድነታችን ደግሞ እጅግ በጣም ልዩ በሆነ ሳይሆን እጅግ በጣም ታሪካዊ ውስብስብ ያለው ባህላዊ ጥንካሬ ዩኒቲን ዳይቨርሲቲ ልንለው እንችላለን። በዚህ ጉዳይ ውስጥ ስለምንኖር የእኛ በር ለዚህ አይነቱ ዝግ ነው። ኢትዮጵያዊው ሁሉ የራሱን በር ለመጠበቅ ሁሉም ኢትዮጵያዊ የሰላም ወታደር ነው። የሰላም ወታደር ከሆነ ደግሞ ሰላም ባለበት አገር ውስጥ ሰላማዊ ሃይማኖት እንቅስቃሴዎች ይካሄዳሉ። ሃይማኖትን በመሳሪያነት አድርገው ኢትዮጵያ ላይ ጫና ለማሳደር የሚሄዱ ሀይሎች ቢኖሩም ኢትዮጵያ ለዚህ ጉዳይ የራሷ መልስ ያለ ሀገር ናት። ብዙ መልሶች እና ብዙ መልሶች። በዓለም አቀፍ ደረጃ ስጋቱ ምንድን ነው ሲባል የዓለም አቀፍ ደረጃ ስጋቱ ይታያል። እርግጥ ይሄ ነገር ምንድን ነው፣ መሰረቱ ምንድን ነው፣ አካሄዱ አቅጣጫው ምንድን ነው ለሚለው እየተከፋፈለ በየአገራዊ እና በየሪጂናል የሆነ በየክልሎቹ፣ በየአገሮቹ፣ በመሬሻ በአሜሪካ ወይም በአውሮፓ እነዛ ሰዎች አካባቢያቸው መቃኘት፣ የአካባቢያቸው ሁኔታ መፈተሽ፣ የራሳቸውም ሰዎች ምን ስራ እየሰሩ ነው ባለም ዙሪያ ብሮ መመርመር፣ ይሄ የእነሱ ፋንታ ይሆናል። እኛ ግን ወደ አበው ተረት ልመልስና ለባብ መደበቂያ ካብ የለንም የሚል አባባል አለ። ስለዚህ እነዛን ካቦች፣ ሰላማዊ ካቦች እና ካቦቹ አገራችን ከተሞች፣ ካቦቹ የሀገራችን ገጠራማ ክፍሎች፣ ህዝባችን፣ የአገሪቱ ገበሬ አርሶ አደሩ፣ የከተማው ነዋሪ፣ ምሁሩ፣ ተማሪው፣ ሰራዊቱ የኢትዮጵያ አንድ ወታደር ነው። በኢትዮጵያ ጉዳይ ላይ ድርድር የለንም። ኢትዮጵያ ላይ ድርድር ከሌለን የእኛን አካባቢ ሰላም ለማድረግ ሰላማችንን ማክበር ማስከበር፣ እንዲሁም ሆኖ ግን በራችንን ሰላማዊ መሆናችንን ለማሳመን የኢትዮጵያን በር ለሁሉም ከፍቶ ማሳየት ይሄ ከፍቶ ማሳየት ማለት ይሄ ነውና ወቁን ሰላም እና እወቁን። በሰላማችን ላይ የሚመጣውን ጉዳይ ግን ችላ የምንልበትን ቦታ የለንም። እወቁን ብሎ የኢትዮጵያ ማንነትን ያሳወቅነው ብዙ አጋጣሚዎች ስላሉ ይሄንን ነገር ይዞ መጓዙ አማራጭ ይሆናል። የዚህ አይነት ሰላም ካለ የሀገሪቷም ልማት የሀገሪቷም እድገት በዚህ ይረጋገጣል። በኢትዮጵያ መንግስት በኢትዮጵያ ሕዝቦች መካከል ያለው የዕለት ተዕለት መናበብ የዕለት ተዕለት አብሮ መስራት ይህንን ችግር ይቋቋማል የሚል አካሄድና እምነት ነው የምኖረኝ ማለት ነው። በተለይም ከእስልምና ሃይማኖት ውጪ ካሉ ወገኖች ባሻገር በምዕራብ ዓለም ሆነ በተለያዩ አካባቢዎች እንደዚሁ የትርጓሜ ግርታ ያለውና በተለይም ለቀኝ ክራሪ ፖለቲከኞች በር እየከፈተ ያለውና በሃይማኖቶች መካከል ፍጥጫ ወይም ውጥረት እንዲኖር ከሚያደርጉት ሁለት ነገሮች ውስጥ አንዱ ብዙ ጊዜ ቅስቀሳ የሚያካሄዱባቸው ጂሀድና ሸሪያ ህግ የሚሉ ናቸው። ጂሀድ ማለት ምን ማለት ነው? የተለያዩ ትርጉሞች አሉት። ጂሃድ ማለት ምንድን ነው? የሸሪያ ለውስ በአንድ ሀገር ውስጥ እንደምን ሆኖ ነው የሚሰራ? ወይም ሸሪያ ለው በራሱስ ማለት ምን ማለት ነው? እንደ አንተ ሰዓት እንደ እኔ ሰዓት አይተን እንወስነው እና፣ እኔ ጂሃድ የሚለው ብዙ ትርጉሞች አሉ። በክርስትያኑ ታሪክ ውስጥ ለምሳሌ የመስቀል ጦርነት የሚባል ነበር፣ ክሩሴድ ይባላል። በመስቀሉ ጦርነት ክሩሴድ መሆኑ አሁንም ክሩሴደኞቹ ሃይማኖተኞቹ አልነበሩም፣ የአውሮፓ ወታደሮች ነበሩ። በዛው ታሪክ አሁን በንጎ በዚሁ አንጻር ጂሃድ የሚባል ነገር አለ። ጂሃድም የሃይማኖት ጦርነት ነው፣ በሀይል አንድን አካባቢ እስላማዊ ማድረግ ነው የሚል ዲፊኒሽን ልሰጠው ትችላለ። ተመሳሳይነቱን ስትፈልግ ጂሃድ ማለት ቁጥሩ መነሳትና ስራ መስራት ነው የምንም ዲፊኒሽን አለ። እኛ ስለዚህ ተርምና ስለዚህ ትልልቅ ጃርገን ብዙ የምንጨነቅበት ጉዳይ የለም። ግን ቅድም ያልከውን ነገር መውሰድ ስንችል በዓለም አቀፍ ደረጃ ዛሬ የሚታየው ሁኔታ እርግጥም ሙስሊሞች ናቸው ወይ በዓለም ዙሪያ ይህንን የሚያደርጉት የሚለውን አንድ ጥያቄ መጠየቅ ወይስ እንደ ዓለም አቀፋዊ ሽብር ሁሉንም እያውጣጣ አዋቶ። ሽብር እየተደራጀ ነው የምለውን ነገር ይህን ሁሉ ማጤን ያስፈልጋል። ይህን ሁሉ ትንተና ማድረግ ያስፈልጋል። ይህ ሁሉ ትንተና ሲደረግ ምርቱ ከግርቡ ይለያል፣ ወዳጅ ከጠላቱ ይለያል። ይሄ በሚለይበት ሁኔታ ላይ የሀይል አስተላለፍን ማሳመር ነው። ሰላምን እፈልጋለሁ፣ በአካባቢ ሰላም ይሰፍናል የሚል ህዝብ ወይም የሚል አገር በዚህ ላይ ተመስርቶ ከነዚህ አይነት ጠንካራና አወዛጋቢ ቃላቶች መራቅ ነው። የሸሪያ ህግ ኢትዮጵያ ውስጥ ይስራል ወይ ብዬ አሁን ብጠይቅ፣ እኔ አይሰራም ነው ምለው። ለምን እንደማይሰራ ምክንያቱን ግን ማስቀመጥ አለብኝ። የሸሪያ ህግ የወረደው በታሪክ ውስጥ ሁሉም የሀገሪቷ ነዋሪ ይዛ ሃይማኖት ተዳዳሪ ቢሆን ነው። ኢትዮጵያ ውስጥ ግን እጅግ ብዙ ባህሎች፣ እጅግ ብዙ ሃይማኖቶች ስላሉ ህገ መንግስት የወረድላት ሀገር ነው። ህገ መንግስቱ ምን ይላል? ሃይማኖት ውስጥ መንግስት እጁን አይከትም። ስለዚህ የሃይማኖት ህግ ሳይሆን የሀገሪቷ ለምሳሌ በሁኑ ደረጃ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህግ ይሄንን ጉዳይ አያስተናግድም። ለምንድን ነው የማያስተናግደው? በስሩ ህጉ የተደነገገው እጅግ ብዙ ሃይማኖቶች፣ እጅግ ብዙ ህዝቦችና እና በጋራ የሚኖሩበት ስለሆነ ገዢው ይህ ሕግ መተዳደሪያው ኮንስቲቱሽኑ ሲሆን ሃይማኖቶች ግን በማንኛውም ጉዳይ ፖለቲካ ጉዳይ ነጻ ናቸው። በዚህ ጉዳይ ተንቀሳቅሶ ተከታዮቻቸው በሰላም የእምነት ስራቸውን ማካሄድ ይችላሉ የሚለው ነገር ስለተደነገገ እንዲህ አይነቱ ዲፍኒሽን ለእኛ ሀገር የማይታሰብም። የእኛም ሀገር ሁኔታ ለዚህ አይነቱ ጉዳይ ዝግጁ አይደለንም። ቅድምም እንዳልኩ በዚህ በምስራቅ አፍሪካ ሶስተኛ ፈራሪዎች ላይ ብርቅ ሆና የተቀመጠች ልዩ ሀገር ልዩ ባህል ልዩ የአኗኗር ሁኔታ ልዩ የስራን እና የቀጣይነት ፍቅር ያለበት ሀገር ስለሆነ ለዚህ አይነቱ ሁኔታ የምትመች ሀገር አይደለችም። እሷም ለዚህ አይነት ሁኔታ አትመችም። ህዝቦቿም ይህን ነገር አይቀበሉም። ዶክተር አህመድ ሐሰን የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።